ማህደር፣ ዜና የቀድሞው የዩናይትድ ስቴትስ ፕሬዝደንት ጆርጅ ደብሊው ቡሽ የጎርጎሪያኑ 2007 በባተ ማግስት ለሚወዷት አውሮጳ ያበረከቱት የአዲስ ዓመት ስጦታም ፖላንድና ቼክ ሪፐብሊክ ውስጥ የሚሳኤል መከላከያ ሚሳኤል እየመትከል ውሳኔያቸውን ነበረ። የሩሲያው አቻቸው ቭላድሚር ፑቲን ላጸፋ እንደማይሰንፉ ያኔውኑ ዛቱ። የካቲት 27 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የዋሽንግተን ሞስኮዎች እቅድና ዛቻ ዓለምን ዳግም ከኒኩሌር ጦር መሳሪያ ስጋት እንደሚዶላት ባለሙያዎች መከሩ፣ አሳሰቡ፣ አስጠነቀቁም። የፖላንድና የቼክ ህዝብ በይፋ ተቃወመ። የሰማ እንጂ በእርግጥ የተቀበለው የለም። ውሳኔ ዛቻው ለ11 ዓመታት የገዘገዘውን የጎርባቾቭ ሬገንን ውል ትራምፕ በጠሱት ፑቲን ጣሉት። ቅዳሜ ሰላም ለማታውቀው አለም ተጨማሪ የኒኩሌር ስጋት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ጀርመኖች ደገፉት። ጀርመኖች አስተከሉት። ጀርመኖች አደጋውን አዩት እና ጀርመኖች አስነቀሉት። ነገሩ እንዲህ ነው። መጋቢት 1976 ሶቪየት ህብረት ኤስኤስ 20 የተባለውን ኒኩሌር አወንጫፊ ሚሳኤል ለምዕራብ አውሮጳ በሚቀርበው ግዛቷ ውስጥ አጠመደች። ኒኩሌር ተሸክሞ አምስት ሺህ ኪሎ ሜትር ርቀት ላይ የሚገኝ ኢላማውን የሚመታው ሚሳይል መተከሉ ዩናይትድ ስቴትስን ማሳሰቡ አልቀረም። ይሁንና ያኔው የዩናይትድ ስቴትስ ፕሬዚደንት የጂሚ ካርተር መስተዳድር በፍጥነት የማይንቀሳቀሰውን የሶቪየቶች ሚሳይል ጣቢያ ስልታዊ በተባለው የአሜሪካ የኒኩሌር ቦምብና ቦምቡን መጣል በሚችሉ ፈጣን የጦር አውሮፕላኖች ማጋየት አይገድም በሚል አጸፋ እርምጃ ለመውሰድ አልፈለገም ነበረ። ያኔው የምዕራብ ጀርመን መራሄ መንግስት ሄልሙት ሽሚት በ1977 ባደረጉት ንግግር ግን የሶቪየቶች ሚሳኤል ምዕራብ አውሮጳን እንደሚያሰጋ አስታውቀው ዩናይትድ ስቴትስ አጸፋ እርምጃ እንድትወስድ አሳሰቡ። ማሳሰቢያው የምዕራብ አውሮጳ መንግስታትን አሳድሞ አሜሪካኖችንና መላው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ አባል መንግስታትን አሳመነ። የድርጅቱ ሚኒስትሮች በ1979 ባደረጉት ስብሰባ በአንድ በኩል ዩናይትድ ስቴትስ ከሶቪየት ህብረት ጋር እንድትደራደር፣ በሌላ በኩል ደግሞ ፔርሽንግ ሁለት የተባለው የዩናይትድ ስቴትስ ኒኩሌር አውንጫፊ ሚሳኤል ምዕራብ ጀርመን፣ ቤልጂክ ኢጣሊያ፣ ሆላንድ እና ብሪታንያ ውስጥ እንዲጠመድ መንታ ጎዳና የተባለውን ውሳኔ አጸደቁ። የጂሚ ካርተር መስተዳደር ሁለቱንም ውሳኔዎች ገቢር ለማድረግ አንድ ሁለት ማለት እንደጀመረ ካርተር በ1980 ምርጫ በወግ አጥባቂው ፖለቲከኛ በሮናልድ ሬገን ተሸንፈው ከስልጣን ወረዱ። ሬገን በ1981 ማብቂያ 00 ባሉት መርህ መሰረት እስከዚያ ጊዜ ድረስ ከተጠመዱት ሌላ ተጨማሪ የአሜሪካ ሚሳይሎች አውሮፓ ውስጥ መጠመዳቸውን አስቁመው ሊዮኒድ ብሬዥኔቭ ከሚመሩት የሶቪየት ህብረት መንግስት ጋር ይደራደሩ ገቡ። ድርድሩ በውዝግብ ፉክክር፣ በጥርጣሬ አለመተማመን፣ በሶቪየቶች መዳከምም እየተደነቃቀፈ ደንበር ገተር በሚልበት መሃል ምዕራብ ጀርመኒቱ ከተማ ሃይል ብሮን አጠገብ በሚገኘው የአሜሪካኖች የሚሳይል ጣቢያ የሆነው ሆነ። አስደንጋጭ ነበር። ማለቴ የምናወራው ስለ ኒኩሊየር ተሸካሚ ነው፣ ስለ ሚሳይል ሞተር ነው። በዚያ የቀዝቃዛው ጦርነት ፍጥጫ በናረበት ወቅት እንዲያ አይነት ነገር መሆኑ መላው ዓለምን ነበር ያስጠነቀቀው። የሚሳኤል ጣቢያውን ይጠብቁ ከነበሩት የአሜሪካ ወታደሮች አንዱ ላሪ ኒኮላስ። ህዳር 11 1985 ለትልቂቱ የደቡብ ምዕራብ ጀርመን ከተማ ሃይል ብሮን ነዋሪ ሕይወት ያው የወትሮው አይነት ነበረ። በረዶ፣ ቅዝቃዜም፣ ሩጫም፣ የገና ዝግጅት ሸመታና ያው የወትሮው ጥድፊያ ከተማዪቱ የተንተራሰችው ሃይደ የተሰኘው ጫካም እስከዚያች ሰዓት ድረስ ያው እንደ ወትሮም ወዲህ ወዲያ ከሚሉበት ጥቂት ወታደሮች በስተቀር በበረዶ ተሸፍኖ የከተማይቱን ጫጫታ ቱማታ በዝምታው እየዋጠ በጸጥታ ያንጎላጃል። የዲደብልዩ ጋዜጠኛ ፋቢየን ፎንዴር ማርክ እንደዘገበው ያጫካም ዛሬም ያኔ ከዚያች ሰዓት በፊትና በኋላ ከነበረው ብዙም አልተለወጠም። ያቺ ሰዓት አሜሪካኖች እዚያ ጫካ ውስጥ በቆፈሩት ዋሻ ካከማቹት ሚሳኤል ቢያንስ አንዱ ፈነዳ። የመኪና ባቡር ፋብሪካ ኩርኩርታውን የሕዝብ ሆይሆይታ ቱማታ ጫጫታውን እየቀለበ የሚውጠው ያ ደን ለዓመታት የዋጠውን ጩኸት የተፋ ያክል በረባሽ ድምፅ ተርገበገበ። ፍንዳታው ሦስት ወታደሮች ገደለ፣ ዐሥራ ስድስት አቆሰለ። ከሁሉም በላይ የዚያን ጫካ ሚስጥር መጀመሪያ ለኃይል ብሮን ነዋሪዎች፣ ቀጥሎ ለጀርመን አሰልሶ ለአውሮጳ እያለ ለዓለም አጋለጠ። Der Unfall, das war አደጋው እዚህ ላይ ያለው ነገር ምን ያህል አደገኛ እንደሆነ አረጋገጠ። እንዲህ አይነት አደጋ ይደርሳል ብዬ አላሰብኩም ነበረ ብቻ ማረጋገጫ። ሕዝቡንም አነቃ። በአስር ሺህ የምንቆጠር ሰዎች ለተቃውሞ አደባባይ መውጣት የጀመረው ከዚያ ጊዜ በኋላ ነው። ወይዘሮ ሱዛነ ሁበር እሳቸውም ባለቤታቸውም የኒኩሌር ጦር መሳሪያን የሚቃወመው የሃይል ብሮን የሰላም ምክር ቤት የተባለው ስብስብ አባላት ናቸው። የፈነዳው የሚሳኤል ሞተር እንጂ የኒኩሌር ቦምብ አለመሆኑ ኋላም ተረጋግጧል። ተቃውሞው ግን ቦል ላይ ከግማሽ ሚሊዮን የሚበልጥ ህዝብ ካሰለፈ በኋላ በድፍን አውሮፓ ተዛምቶ ዓለም አቀፍ ንቅናቄ ሆነ። ህዝባዊው ግፊት ሶቪየት ህብረት ከተደረገው የመሪዎች ለውጥ ጋር ተዳምሮ ፕሬዚደንት ሮናልድ ሬገን እና ዋና ጸሐፊ ሚሃኤል ጎርባቾቭ አይኤንኤፍ በሚል ምህጻረ ቃል የሚጠራውን የኒኩሌር ስምምነት እንዲፈራረሙ አስገደደ። 1987 ይህ ስርዓትና የምንፈርመው ስምምነት ለትዕግስት ውጤት እጅግ በጣም ጥሩ ምሳሌዎች ናቸው። ከስድስት ዓመታት በፊት ህዳር 1981 ነበረ ዜሮ አማራጭ የሚለውን ሀሳብ ያቀረብኩት። ሀሳቡ ትጥቅን እንደ ማስፈታት ቀላል ነበር ማለት ይቻላል። ከዚህ ቀደም እንደነበሩት ስምምነቶች የነበረውን መቀነስ ወይም አዲስ የጦር መሳሪያዎችን ክምችት የሚገታ ብቻ አይደለም። የጦር መሳሪያ እሽቅ ድምድምን የሚያስቆምም ብቻ አይደለም። በታሪክ ለመጀመሪያ ጊዜ የጦር መሳሪያ ቁጥጥር የሚለውን ቋንቋ የጦር መሳሪያ ቅነሳ በሚለው ተለውጧል። በዚህ ውል የሶቪየት እና የዩኤስ የኒክሌር ሚሳይል ማጥፋት ፕሬዝደንት ሮናልድ ሬገን በእርግጥም በስምምነቱ መሰረት ዩናይትድ ስቴትስ 846 ሶቪየት ህብረት ደግሞ አንድ 1846 ያጭርና የመካከለኛ ርቀት ተምዘግዛጊ ሚሳይሎቻቸውን አጥፍተዋል። በጀርመኖች ግፊት ጀርመንን ጨምሮ በብዙ አውሮፓ ሀገራት የተጠመደው አደገኛ ጦር መሳሪያ ሃይልብሮን ጀርመን ፈንድቶ ጀርመኖች ጀምረውት ዓለምን ባዳረሰው ተቃውሞና ግፊት ተነቀለ እና ወደመ። እስከ 2007 መጀመሪያ ድረስም አውሮፓ ሶስተኛው የዓለም ወይም ምናልባትም የመጀመሪያው የኒኩሌር ጦር መሳሪያ ውጊያ ይጫርባታል የሚለው ስጋት ቀንሶ ነበር። በ2002 ዋይት ሀውስን የተቆጣጠሩት የኒዮ ሊብራል አክራሪ ፖለቲከኞች ግን የቀነሰው ስጋት በነበረበት እንዲቀጥል አልፈለጉም፣ ወይም የበላይነታቸውን ከማረጋገጥ ባለፍ መዘዙን በቅጡ አላጤኑትም ነበረ። ፕሬዚደንት ጆርጅ ደብሊው ቡሽ ኢራቅን ባጠፉ በአራተኛ ዓመቱ አውሮፓ ላይ ጸረ ሚሳይል ሚሳይል ለመትከል መወሰናቸው ብሬገን ጎርባቾቭ ውል የጸናውን ሰላም አናግቶታል። የቡሽ መስተዳደር ሩሲያ ጥግ ፖላንድ ላይ ሊተክል ያቀደው ጸረ ሚሳይል ሚሳይልና ቼክ ሪፐብሊክ ላይ ሊያቋቁም ያሰበው ሬዳር ከኢራን የሚተኮስ ሚሳይልን ለመከላከል የሚል መሸፋፈኛ ለማቅረብ መሞከሩ በእርግጥ አስተዛዛቢ ነው የሆነው። የሩሲያ ፌዴሬሽን የጦር ኃይሎች ጠቅላይ ታማጆር ሹም ማርሻል ዩሪ ባልዮቭስኪ የዋይት ሀውስ ማመሃኛን ሩሲያን እንደ ማጃጃል አይነት ብለው ነበር የቆጠሩት። በእርግጥም ከመካከለኛው ምስራቅ ኢራን የሚተኮስ ሚሳኤልን ለመከላከል ምስራቅ አውሮፓ ላይ ሚሳይል መትከል ለጦር አዋቂዎች አይደለም፣ ለተራው ሰውም አመክንዮ አልባ ማመሃኛ ነበረም። የፕሬዚደንት ጆርጅ ደብልዩ ቡሽ ውሳኔ እንደተሰማ ለአጸፋ የዛቶት የሩሲያው ፕሬዚደንት ቭላዲሚር ፑቲን በ2008 ኤስ ኤስ ሲ 8 የተሰኘውን ሚሳኤል አስሞከሩ። በ2014ም ሩሲያ ሌላ ሚሳኤል ሰራች፣ ሞከረችም። የጀርመኑ የጸጥታ ጉዳይ ተንታኝ ማርኮስ ካይም እንደሚሉት ፕሬዚደንት ባራክ ኦባማ የሩሲያን እርምጃ ደበቅ ጥብቅ አድርገው ይዘው ጉዳዩን በድርድር ለመጨረስ ሞክረው ነበር። የኦባማ አስተዳደር ሩሲያ ባትስማማ የሩሲያ መሳሪያ እንዲመረመር በመጠየቅ ጉዳዩን በአንጻራዊነት ሲታይ ደበቅ አድርጎ ይዞት ነበር። ስምምነቱ አደጋ እንዳያጋጥመው ጉዳዩን አነስ አድርጎ መያዝ በእርግጥ አስፈላጊ ነው። አሁን ግን የትራምፕ አስተዳደር አዲስ መርህ ገቢር እያደረገ ነው። የትራምፕ መርህ የተፈጥሮ ጥበቃ ይሁን የንግድ፣ የኢራን ይሁን የኢየሩሳሌም ጉዳይ፣ የጤና ይሁን የስደተኛ መርህ ከሳቸው በፊት የነበሩት መሪ የፈረሙ ያጸደቁትን ስምምነት በሙሉ ማፍረስ ነው። አልካዱምም። ሩሲያ ስምምነቱን ጥሳለች። ለብዙ ዓመታት ሲጥሱ ነበረ። ፕሬዚዳንት ኦባማ ለምን እንዳልተደራደሩ ወይንም ከስምምነቱ እንዳልወጡ አላውቅም። የኒውክሌየር ስምምነቱን ጥሰው እኛ መስራት እየተከለከልነውን መሳሪያ እንዲሰሩ አንፈቅድላቸውም። እኛ ስምምነቱን አክብረናል። ሩሲያ ግን እንዳለመታደል ሆኖ አላከበረችም። ስለዚህ ከስምምነቱ እንወጣለን። ፕሬዚደንት ዶናልድ ትራምፕ ጥቅምት 2018 ዝተው አልቀሩም። አርብ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ መንግስታቸው ከቅዳሜ ጀምሮ ከስምምነቱ መውጣቱን አስታወቁ። ሩሲያ ሄዝ ጀፐርዳይዝድ ሩሲያ የዩናይትድ ስቴትስን የጸጥታ ጥቅም ጎድታለች። ከእንግዲህ ሩሲያ ያለምንም ኀፍረት በምትጥሰው ስምምነት ልንገዛ አንችልም። ሩሲያ ሊጣራና ሊረጋገጥ በሚችል መልኩ በሚቀጥሉት ስድስት ወራት ውስጥ ስምምነቱን የሚጥሱ ሚሳይሎቿን፣ ማስፈንጠሪያዎቿን እና ተያያዥ መሳሪያዎቿን በማጥፋት ስምምነቱን ካላከበረች ሙሉ በሙሉ ይፈርሳል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም ሀገራቸው ከስምምነቱ መውጣቷን አውጀዋል። ውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ደግሞ ዩናይትድ ስቴትስን ውሳኔ ስጋት ብለውታል። የቀዝቃዛው ጦርነት መለያ እንደነበረው የጦር መሳሪያ ምርት እሽቅድምድም ውስጥ አንገባም፣ ፕሬዚዳንት ፑቲን በግልጽ አስቀምጠውታል። እርግጥ ነው ዩናይትድ ስቴትስ ከአጭርና ረዥም ርቀት ተምዘግዛጊ የኒኩሌር ሚሳይል ስምምነት በመውጣቷ የፈጠረችውን ስጋት ለመቋቋም ወታደራዊና ቴክኒካዊ አቅምን መጠቀማቀረ የተለያዩ መንግስታት የስምምነቱን መፍረስ ተቃውመውታል። የፖለቲካ ተንታኞችም መጪው ጊዜ የኒኩሌር ጦር መሳሪያ ስጋት የሚንርበት የሆነ አልባዎች ናቸው። ቅዳሜ የፈረሰው ስምምነት ታዛቢዎች እንደሚሉት የዓለምን ሰላም ለማስከበር ከመጥቀሙ እኩል ለቻይና ልዩ እድል ፈጥሮላትም ነበረ። ሁለቱ ሀያላን መንግስታት ስምምነቱን ሲፈራረሙ እንደ ስጋት ያላዩት ቻይና ዛሬ ዘመናዊ የኒውክሌር ሚሳይል አምራች ሀገር ሆናለች። የስምምነቱ መፍረስ ዩናይትድ ስቴትስ የቻይናን አዳዲስ ሚሳይሎች የሚገታ ሚሳይል ለማምረትና እስያ ላይ ለማጥመድ ይረዳታል ባዎች አልጠፉም። ግን ከግራም መጣ ከቀኝ፣ ያው ኒኩሌር ነው። ነጋሽ መሐመድ ነኝ። ቸር ያሰማን።